ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የፌዴራል መንግሥቱ ለሶስት ሚሊዮን አውስትራሊያውያን ሠራተኞች ተጨማሪ ደመወዝ ለማስገኘት አጀንዳውን እንደሚገፋ አስታወቀ። የተቃዋሚ ቡድን መሪው ዶናልድ ትራምፕን በታሪፍ ጭማሪ ላይ ተገዳድረው እንደሚቆሙ ገለጡ። ለአውስትሬልያ ኦሎምፒክ ኮሚቴ አዲስ ዋና ሥራ አስፈጻሚ ተመደበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሌበር ፓርቲ ዳግም ከተመረጠ ሶስት ሚሊዮን የአውስትሬልያ ሠራተኞች ተጨማሪ ደመወዝ እንዲያገኙ አጀንዳውን የሚገፋ መሆኑን አስታወቀ። ጠቅላይ ሚኒስትር አንቶኒ አልበኒዚ እርምጃው ተገቢ ነው ሲሉ ይሁንታቸውን ቸረዋል። ዓመታዊው የደመወዝ ክለሳን ተከትሎ የሌበር ፓርቲ ለፍትሐዊ ሥራ ኮሚሽን ባቀረበው የዝቅተኛ ደመወዝ ጭመራ ጥያቄው ዘላቂነት ባለው ምጣኔ ሀብታዊ መንገድ እንዲጨመር ይላል። የተቃዋሚ ቡድኑ መሪ ፒተር ዳትን በበኩላቸው የአውስትራሊያን ብሔራዊ ጥቅሞች ለማስጠበቅ የፕሬዚዳንት ዶናልድ ትራምፕን የታሪፍ ጭማሪዎች አስመልክተው ተገዳዳሪ እንደሚሆኑ ገልጠዋል። በአውስትሬልያ ሰዓት አቋጠር በነገው ዕለት ሐሙስ ማለዳ ላይ ፕሬዚደንት ትራምፕ በነጻነት ቀን ስያሜ በየአገሮቹ ላይ የሚጥሏቸውን የታሪፍ መጠኖችና ዐይነቶች ያስታውቃሉ ተብሎ ይጠበቃል። በኩዊንስላንድና ኒው ሳውስ ዌልስ የዘነበውን ከፍተኛ ዝናብ ተከትሎ በርካታ የማኅበረሰብ አባላት በጎርፍ ጠቅተዋል። የሜትሮሎጂ ቢሮ ባለፈው ሳምንት ከተከሰተው ጎርፍ ተጨማሪ የጎርፍ መጥለቅለቅ እንደሚኖርና ይህም በ50 ዓመታት ውስጥ ከደረሱ የጎርፍ መጥለቅለቆች ብርቱ መሆኑን አመላክቷል። የተባበሩት መንግስታት ጋዛ ውስጥ ለረጅም ጊዜ የሚበቃ የምግብ ክምችት አለ የሚለውን የእስራኤልን አባባል ሐሰት ሲል አስተባበለ። ከማርች 2 አንስቶ እስራኤል የምግብ አቅርቦት ወደ ጋዛ እንዳይዘልቅ ያገደ ሲሆን ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ሐማስ ሁሉንም በቁጥጥሩ ሥር ያሉ የእስራኤል ታጋቾችን እስካለቀቀ ድረስ ምንም ዐይነት አቅርቦቶች ወደ ጋዛ እንዲዘልቁ የማይፈቅዱ መሆናቸውን ተናግረዋል። ሆኖም የተባበሩት መንግሥታት ቃል አቀባይ ስቲፈን ዱጃሪክ የጠቅላይ ሚኒስትሩ አባባል የተሳሳተ እንደሆነና የዓለም ምግብ ድርጅትን ጨምሮ በዱቄት እጦት የተነሳ የዳቦ መጋገሪያዎች መዘጋታቸውን አመላክተዋል። ይህንንም ያደረጉት ሲያፌዙ አይደለም ብለዋል። ባለፈው ሳምንት የዓለም ምግብ ፕሮግራም 5700 ቶን የምግብ አቅርቦት በመጋዘኑ እንደቀረውና ያም ቢበዛ ከሁለት ሳምንታት በላይ እንደማያዳርስ አስታውቋል። የአውስትሬልያ ኦሎምፒክ ኮሚቴ አዲሱ የተቋሙ ዋና ሥራ አስፈጻሚ የሚሆኑት የቀድሞው የሌበር ሴናተር ማርክ አቢብ መሆናቸውን አስታወቀ። አቶ አቢብ የሚተኩት በመጪው ወር የስምንት ዓመት የሥራ ዘመናቸው በሚጠናቀቀው ማት ካሮል ምትክ ነው። አቶ አቢብ እስከ 2012 ድረስ ለሁለት ዓመታት የፌዴራል ስፖርት ሚኒስትር ሆነው ሠርተዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 82 ኢትዮጵያ ብር ከ28 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 62 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 58 ዩሮ ይመነዘራል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፌዴራል መንግስቱ ለ3 ሚሊዮን አውስትራሊያውያን ሰራተኞች ተጨማሪ ደመወዝ ለማስገኘት አጀንዳውን እንደሚገፋ አስታወቀ። የተቃዋሚ ቡድኑ መሪ ዶናልድ ትራምፕን በታሪፍ ጭማሪ ላይ ተጋድረው እንደሚቆሙ ገለጡ። ለአውስትራሊያ ኦሎምፒክ ኮሚቴ አዲስ ዋና ሥራ አስፈጻሚ የተመደበ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።